ማህደር ዜና አዲስ አበባ ያው አዲስ አበባ ናት። የኢትዮጵያ የፖለቲካና የምጣኔ ሀብት ርዕሰ ከተማ ከኒውዮርክና ጄኔቭ ቀጥሎ የበርካታ ዓለም አቀፍ ተቋማትና ዲፕሎማቶች መቀመጫ፣ ከሁሉም በላይ በ1999 በተደረገው የሕዝብ ቆጠራ መሰረት የ3 ሚሊዮን ሕዝብ አንዳንዶች ከ4 ሚሊዮን ይበልጣል ይላሉ መኖሪያ ናት። እሷን ዊኪፒዲያ እንደጻፈው ኦሮሞዎች የመድኃኒት ሜዳ ሶማሌዎች የዲር ጦርነት ከያይሏታል። አማሮች ደግሞ በአንድ የታሪክ አጋጣሚ አዲስ ወይም አዲሷ ሐረር ብለዋትም ነበር። ድሬዳዋ አራት መቶ ሺህ የሚጠጋ ነዋሪ አላት። ሁለቱም የኢትዮጵያ ዘመናዊ ስልጣኔ ጀማሪዎች፣ የኢንዱስትሪ ማዕከላት፣ የምጣኔ ሀብት ሞተሮች ናቸው። ለድሬዳዋ ግን ነዋሪዎቿ እንደሚሉት ነበር መባሉ ነው ሐቁ ሁለቱም ለኢትዮጵያ ፌዴራዊ መንግስት ተጠሪ በሆነ መስተዳድር ወይም ቻርተር የሚተዳደሩ ናቸው። ዘንድሮ መደረግ የነበረበት የሁለቱ የምክር ቤቶች አባላት ምርጫም ባለፈው ሐሙስ ተራዘመ። የምርጫው መራዘም መነሻም የሁለቱ ከተሞች አቅምና አቋም ማጣቀሻም የወደፊት ጉዟቸው መድረሻችን ነው። ላፍታም አብራችሁን ቆዩ። የኢትዮጵያ የህዝብ ተወካዮች ምክር ቤት ባለፈው ሳምንት ጉዳዩን በይፋ እስካነሳው ድረስ የገዢው ይሁን የተቃዋሚ ፓርቲ ፖለቲከኞች፣ ነፃ ይባሉ የመንግስት መገናኛ ዘዴዎች፣ የግል የሆኑ የድርጅት ተቋማት በሁለቱ ትላልቅ ከተሞች ምርጫ ስለመደረግ አለመደረጉም ያሉት ነገር የለም ብለውም ከነበር መራጩ ህዝብ አልሰማቸውም። እርግጥ ነው፣ ኢትዮጵያን ላለፉት ሶስት ዓመታት ግራ ቀኝ ያላጋው ህዝባዊ ተቃውሞ ግጭትና ውጥረት የሀገሪቱን ፖለቲከኞች ትኩረት በመሳቡ የሁለቱን ከተሞች አስተዳደር ምርጫና ሂደቱን ለማጤን ፖለቲከኞቹም ጊዜ ያልነበራቸው መባሉ ያስኬድ ይሆናል። ይሁንና ህዝብን ለተቃውሞ ያሰለፈ ያሳደመ፣ ለሞት ጉዳትና እስራት የዳረገው የፍትህ የዲሞክራሲና የሰብአዊ መብት ጥያቄ መሆኑ አይካድም። ኢትዮጵያን በፖለቲካ ይሁን በምጣኔ ሀብቱ የሚዘውሩት የሁለቱ ከተሞች ነዋሪዎች የመምረጥ አለመምረጥ መብትም እኒያም ህዝብን ለተቃውሞ ያሳደሙ ጥያቄዎች አካል መሆናቸው አያከራክርም። ታዛቢዎች እንደሚሉት ሁለቱን ከተሞች የሚያስተዳድረው የኢትዮጵያ ገዢ ፓርቲ ኢህአዲግ ባጭሩና የሚቆጣጠራቸው ተቋማት የሁለቱን ከተሞች ምርጫን ርዕስ ያላደረጉት ህዝብ ያነሳባቸውን ጥያቄዎች እስከሚያዳፍኑ ድረስ ነው። ሌሎች ደግሞ ገዥው ፓርቲና ተቋማቱ ግፊት ካልተደረገባቸው በፈለጉበት ጊዜ ማንሳትና መጣል የሚችሉትን ጉዳይ ርዕስ የሚያደርጉበት ምክንያት የለምባዎች ናቸው። ገዥ ፓርቲ ችላ ያለውን የህዝብ ጉዳይ የህዝብ ማድረግ የነበረባቸው ታዛቢዎቹ እንደሚሉት ተቃዋሚ ፓርቲዎች ነበሩ። በኢትዮጵያ የሕዝብ ተወካዮች ምክር ቤት ብቸኛው የተቃዋሚ ፓርቲ እንደራሴ የነበሩት አቶ ግርማ ሰይፉ ግን አጭር አስተያየት አላቸው። ምን ተቃዋሚ አለ? የሚል ተቃዋሚ ፓርቲ ሲኖር እኮ ነው እየወዳደር አይወዳደርም ጥያቄ ቢለው። አሁን ተቃዋሚ ፓርቲ ይባለ የት ሄዳችሁ? ያፈረሱ ምን አፈረሱ አሉ የሚባሉት እንዳይንቀሳቀሱ ተደርገዋል። ከመንግስት ጋር የሚሞዳሞዱት ደግሞ እነሱ ምንም አባልም ሀሳብም የለም። የድሬዳዋ ነዋሪ አቶ መሳይ ተክሎ እንደሚሉት ደግሞ ምርጫው እንዲራዘም የህዝብ ተወካዮች ምክር ቤት ከወሰነ በኋላ እንኳን ስለተራዘመበት ምክንያት ምርጫው እስኪደረግ ከተማየቱን ስለሚያስተዳድረው ባለስልጣን ወይም ወገንም ሆነ ከተማየቱን ስለሚያስተዳድርበት ደንብ ለነዋሪው ህዝብ ያስረዳ ወገን የለም እስካሁን በዚህ ዙሪያ ምንም የት የወጣ ወይም እንግዲህ ወጥቶም ከነበረ እኔ የሰማው ነገር የለም። እንግዲህ ከተማው ላይ ባለኝ እንቅስቃሴ ግን እስካሁን ምንም የወጣ የለም። የህዝብ ተወካዮች ምክር ቤት ባሳለፈው ውሳኔ መሰረት ለዘንድሮ ተይዞ የነበረው የሁለቱ ከተሞች አስተዳደሮች የምክር ቤት አባላትና ለተጓደሉ የህዝብ ተወካዮች ምክር ቤት አባላት ማሟያ ምርጫ የሚደረገው በመጪው ዓመት ነው። የምክር ቤቱ ምክትል አፈ ጉባኤ ወይዘሮ ሽታዬ ምናለ ለምክር ቤቱ አባላት እንደነገሩት ምርጫው እንዲራዘም ካስገደዱት ምክንያቶች አንዱም የጸጥታ መደፍረስ ነው። በተለይም በተለያዩ ጊዜያት በሀገራችን የተለያዩ ቦታዎች ያጋጠሙ ያጋጠመው የጸጥታ መደፍረስ ለምርጫው የሚደረጉ ዝግጅቶችን የተሟሉ እንዳይሆኑ ተጽዕኖ በማሳደሩ እና ምርጫውንም በተለመደው መደበኛ ጊዜ ማከናወን የማያስችል በመሆኑ የድሬዳዋ መምህራን ማህበር ሊቀመንበርና የቀድሞ የከተማይቱ ምክር ቤት አባል መምህር አበበ ታምራት እንደሚሉት ግን ድሬዳዋ ሰላም ናት። በሌሎቹ ከተማ የተከሰተውን ስታየ በአንጻራዊነት ድሬዳዋ ላይ ሰላም አለ ማለት ይቻላል። አቶ መሳይም ለምርጫው በቂ ዝግጅት አልተደረገም ካልተባለ በስተቀር የጸጥታ ችግር ለድሬዳዋ ችግር ሊሆን አይችልም። ተገቢው ዝግጅት መደረግ ባለበት ጊዜ አልተደረገም የሚለው ሀሳብ ካልሆነ በስተቀር ከብዙዎቹ የከተማው አካባቢዎች አሁን ሻላ ያለ ተብሎ ሊወሰድ የሚችል አካባቢ ነበረ። የኛ ከተማ አዲስ አበባ ግን የቀድሞ የሕዝብ ተወካዮች ምክር ቤት እንደራሴ አቶ ግርማ ሰይፉ እንደሚሉት ሰላም የለም። ኢትዮጵያ በአስቸኳይ ጊዜዎች እየተገዛች አዲስ አበባና ድሬዳዋን በመሳሰሉ ከተሞች ነፃ ምርጫ ማድረግም አይቻልም። አንደኛ የሰጡት ምክንያት ምርጫ ለማካሄድ የሚያስችል የጸጥታ ሁኔታ የለም። እውነታቸው ነው። አሁን ለምሳሌ የጸጥታው በጣም አስቸጋሪ አይደለም። አሁን ዛሬ የሆነ ስንነጋገር ግን ምርጫ ለማካሄድ አማራጮች የሚቀርቡበት ቤት ወቅት አይደለም። የምርጫው ጊዜ መራዘሙንም አቶ ግርማም ይደግፉታል። ምክንያታቸው ግን ጸጥታ እስኪከበር ወይም የአስቸኳይ ጊዜ አዋጁ እስኪነሳ የሚል ብቻ አይደለም። የጸጥታው ችግር አንዱ ነው። ስለዚህ ያ በቂ ምክንያቱ ነው ለማራዘም ብለው ወስደውታል። እኛ ደግሞ ይህንን አጋጣሚ ምርጫ የሚካሄድ ከሆነ የእውነተኛ ምርጫ ማድረግ ካስፈለገ ያው መራዘሙ እንደ ክፋት ሳይሆን እንደ ጥሩ አጋጣሚ እንወስደዋለን ብዬ ነው ማለት ነው። አቶ ግርማ እኛ ሲሉም ተቃዋሚ ፖለቲከኞችን ማለታቸው ነው። ይሁንና ብሔራዊ ምርጫ ቦርድም ሆነ የሕዝብ ተወካዮች ምክር ቤት የምርጫውን ጊዜ ያራዘሙት ተቃዋሚ ፖለቲከኞች እንዲዘጋጁ ጊዜ ለመስጠት አይደለም። አንድ፣ የማራዘሙ ሐሳብም ተቃዋሚዎች ለመንግሥት ያደረ ከሚሉት ምርጫ ቦርድ ቀረበ እንጂም ከተቃዋሚዎች አይደለም። ሁለት ምርጫ ቦርድ የምርጫው ጊዜ እንዲራዘም እስከጠየቀበትና ምክር ቤቱ እስካወጀበት ወይም እስካጸደቀበት ጊዜ ድረስ ከተቃዋሚ ፓርቲዎች የሰማነው ምንም ነገር የለም። የምርጫው ጊዜ ይራዘም፣ ተደራጅተን እስከምንጠናከር ድረስ ፈቀቅ ይበል እንደዚህ፣ ስለ አዲስ አበባና ስለ ድሬዳዋ ምርጫ እንዲያውም ሰምተንም አናውቅም ከተቃዋሚ ፓርቲዎች። የምርጫ ቦርድ ወይም የኢትዮጵያ መንግስትና ምክር ቤት በሰጡት ጊዜ ነው አሁን ተቃዋሚ ፓርቲዎች ዳግም ለመደራጀት መጠቀም ይችላሉ፣ የተባለው ሀሳቡ አለ። እንዲያው በተቃዋሚ ፓርቲዎች ደረጃ አዲስ አበባና ድሬዳዋ ለመወዳደር ለዚህ እኮ ነው ያልኩህ። አሁን አሉ የሚባሉት ፓርቲዎች ሀሳቡን ስለሌላቸው ምርጫ አለኑ ሲባሉ የሚሄዱ፣ አይ ይቆያል ሲባሉ የሚቆዩ ናቸው። መድረሱን ሁሉም ማያውቁ ፓርቲዎች ሊኖሩ እንደሚችሉ ከትበትንትና ነው ልነግርህ የሚችለው ግን ከአመት በፊት ለምሳሌ የቆጠራው ሲራዘም አስተያየት ተጠይቄ፣ ከቆጠራው ብቻ አይደለም የሚቀጥሉት ምርጫዎች መራዘም አለባቸው ተገቢ አይደለም ብዬ አስተያየት በተደጋጋሚ ሰጥቻለሁ። ፌስቡክ ብላ ጽፎ ያውቃለሁ። የኢትዮጵያ ውስብስብ ችግሮች የሁለቱ ትላልቅ ከተሞችም ችግሮች ናቸው። የኢትዮጵያ መንግስትና ደጋፊዎቹ በተደጋጋሚ እንደነገሩን የሀገሪቱ ምጣኔ ሀብት በየአመቱ በሁለት አሃዝ መንቻረር ከጀመረ አስር ዓመት አልፎታል። የድሬዳዋ ከተማ እድገት ግን የቁልቁሌት ነው። ነዋሪዎቿ እንደሚሉት አዲስ የተዘረጋው አዲስ አበባን ከጅቡቲ ጋር የሚያገናኘው የባቡር መስመር በከተማይቱ የሚገነባው የኢንዱስትሪ ማዕከል ፓርክ ይሉታል። እነሱም የተቀዛቀዘውን የከተማይቱን ምጣኔ ሀብት ለማነቃቃት ይረዳ ይሆናል። የባቡሩ መስመር በአዲስ መልኩ ስራውን መጀመሩ ወደ የሚፈለገው አይነት መስመር ይመልሳታል የሚል እምነት አለኝ። ለምሳሌ አሁን በፊት የነበረው የትራንስፖርት አገልግሎት ተቋርጦ ነበር። ባቡር አሁን በቀጥታ ከአዲስ አበባ ተነስቶ በቀጥታ ጅቡቲ ነው የሚያርፈው። የመኪናም አገልግሎት ማግኘት የሚቻል ከቀጥታ ከጅቡቲ ወደ ድሬዳዋ እየተሰራ ያለበት ሁኔታ ስላለ ምናልባት እነዚህ እነዚህ ሂደቶች ወደ ራሷ መስመር ያመጣታል የሚል እምነት ይኖረኛል። መምህር አበበ ታምራት። ግን ያውም ተስፋ ነው። ከኢትዮጵያ ኢንዱስትሪ ማዕከላት አንዷ፣ ከትላልቅ የንግድ መናኸሪያዎች ግንባር ቀደሟ፣ ስልታዊቱ፣ ዘመናዊቱ ከተማ የድሮ ሀብት ውበቷ ትዝታ ከሆነ አመታት ተቆጥረዋል። ነዋሪዎቿ እንደሚሉት የድሬዳዋ የዘመናዊ ኢንዱስትሪ አብነት ይባል የነበረው ጨርቃጨርቅ ፋብሪካ ፈርሷል። የሲሚንቶ ፋብሪካዋ እየተንገዳገደ ነው። አብዛኞቹ ነበረ ከሚባሉት ኢንዱስትሪዎች የጨርቃጨርቅ ፋብሪካ የለም፣ ስራውን እየሰራ አይደለም። መንግስትም በተለያየ ጊዜ ይህን ጨርቃጨርቅ ፋብሪካ ወደ ግል ለማዞር የተለያዩ ጊዜያት ጨረታዎች ሲወጡ ነበር። እነሱም ቢሆኑ ተሳክተው ይሄ ፋብሪካ የከተማዋ ምሳሌነቱን ምልክትነቱን ይዞ መቀጠል አልቻለም ምናልባት ሻል ይላል ብለን ካነሳም የምናነሳው በሲሚንቶ ኢንዱስትሪ ላይ ነባሩ የናሽናል ወይም ድሮ ድሬዳዋ ሲሚንቶ ፋብሪካ አሁን ከሞላ ጎደል የተሻለ ነው ብለው መውሰድ የሚቻለው እሱን ነው የድሮዎቹም ትላልቅ የቡና ላኪ ኩባንያዎች የሉም ወይም ወደ ትንሽነት አድገዋል ቆልቆል ነባረውም የኢትዮ ጅቡቲ ምድር ባቡር እያጣጣረ ነው። ቻንድሪስ ስጋ ፋብሪካ፣ ድሬዳዋ ዱቄት ፋብሪካ፣ የለስላሳ ፋብሪካ ወይም ማከፋፈያ አሉ ሳይሆን ነበሩ እንበል። መምህር አበበ ያክሎበታል። ከሌሎቹ ከተሞች በፊት የነበራት እድገት ሲታይ ለምሳሌ ዌል ፕላንድ ነች፣ ለመስራት በጣም የምታመች ነች። ከዛ ከዛ ጋር ተያይዞ ስናያት ወደኋላ የመጎተት ነገር ይኖራል። እኔ አሁን ባለው ተጨባጭ ሁኔታ ግልጽና ግልጽ የሆነ ቋንቋ ተጠቅሜ የምነግርህ ሌሎቹን ከተሞች ያላቸውን እድገት በንጽጽር ደረጃ ስታይ ዝቅተኛ ደረጃ ላይነት ማለት ይቻላል። ለምሳሌ አሁን ናዝሬትን፣ ሐዋሳን፣ ባህር ዳርን ስታይ አዲስ አበባ ለመንስር አላቀርበው ምክንያቱም የፌዴራል ከተማ ስለሆነ፣ ከዛ ጋር ስታነጻጽረው ያው የተወሰነ ውስንነት ሊኖረው ይችል ይሆናል። ለምሳሌ የጨርቃጨር ፋብሪካው እንደፈረሰ ይታወቃል። ለከተማይቱ ቁልቁል ማደግ ምክንያቱ በእርግጥ ብዙ ነው። ዋናው ግን የፌዴራሉና የከተማይቱ አስተዳደር የማስተዳደር ብቃት ማነስ፣ ሙስና ወይም ትኩረት መንፈጋቸው እንደሆነ ብዙዎች ይናገራሉ። አቶ መሳይ ግን የፌዴራል መንግስትም ባለሀብቶችም ትኩረት አልሰጧትም ባይ ናቸው። አንደኛው ትልቁ ነገር እንግዲህ የፌዴራል መንግስት የሚሰጠው ትኩረት ያን ያክል ድሬዳዋን ለመቀየር የሚያስችል ይዘት ያለው አለመሆኑ ነው ብሎ ነው የሚቻለው። ምክንያቱም በፌዴራል መንግስት ደረጃ ትኩረት ተሰጥቶ ከተማ ላይ በተወሰነ መልኩም ቢሆን ማህበራዊ ችግሮችን ለመፍታት ትኩረት በተሰጠበት ጥቂት ጊዜያቶች የታዩ ለውጦች፣ የታዩ መነቃቃቶች ነበሩ። ከዚህ በዛው አግባብ ከተማዋ የሚሰጠው ትኩረት በፌዴራል መንግስት ጠንከር ያለ ቢሆን የከተማዋ እድገት ከዚህ የተሻለ ይሆን ነበር ብሎም መውሰድ ይቻላል። አዲስ አበባም ከድሬዷ መሻሏ እርግጥ ነው፣ ግን ቆሻሻ መድፊዋ መሙላት መጉደሉን የሚቆጣጠርላት አስተዳዳሪ አጣ። በቆሻሻ ክምር፣ ቆሻሻ ከመልቀም ያልተላቀቁ ምስኪን ነዋሪዎቿ ያለቁባት ከተማ ናት። ህጋዊ መኖሪያ ቤት በማጣታቸው እንደነገሩ ጎጆ ያቆሙ ነዋሪዎቿም በዘመቻ ቤቶቻቸውን የሚያፈርስ አስተዳደር እየተመሠረተላት ርዕሰ ከተማ ናት። የኢትዮጵያ መንግሥት በየዓመቱ 11 ከመቶ አደገ የሚለው ምጣኔ ሀብት ለርዕሰ ከተማይቱ ነዋሪ ንጹሕ ውሃ ለማጠጣት እንኳን አልበቃም። ወይም ከእድገቱ የተገኘው ገቢ የገባበት አይታወቅም ወይም እድገቱ የለም። የኤሌክትሪክ መብራት ለአዲስ አበባ ብርቅ ነው። የምግብ ሸቀጥ ዋጋም፣ ቤት ኪራይ ለነዋሪዎቿ አለቅጥ አሻቅበዋል። ትራንስፖርትም እንዲሁም። አቶ ግርማም የአዲስ አበባ መስተዳደር ባለሥልጣናት የህዝቡን ችግር ለማቃለል እየሰሩ አይደለም ይላሉ። ችግሩም ጠንቷል። እየሰሩ አይደለም እነሱ ብቻቸውን የሚሰሩበት ደሴት አደለም። እየሰሩ አይደለም። ችግሮች እየተባባሱ ነው። ለምሳሌ የትራንስፖርት እጥረቱ በጣም በከፍተኛ ነገር ተባብሷል። መብራቱ በተደጋጋሚ ይጠፋል። አዲስ አበባ እንኳን ኢንተርኔት በዚህኛው ዙር አልተዘጋብንም ነበረ። ግን ያው የክፍለ ሀገሮቹ ከተዘጋባቸው ከማን ጋር መረጃ እንቀያየራለን ከውጭዎቹ ጋር ካልሆነ ውስጠጋ ምርጫው እስኪደረግ ድረስ ሁለቱን ከተሞች የሚያስተዳድረው ወገን ማንነት ለአሁኑ አይታወቅም። ያነጋግርናቸው የሁለቱ ከተሞች ነዋሪዎች እንደሚገምቱት ግን አሁን በስልጣን ላይ ያሉት አስተዳዳሪዎች እስከሚቀጥለው ምርጫ ድረስ የያዙትን ስልጣን እንደያዙ መቀጠላቸው አይቀርም። አስተዳዳሪዎቹም ለህዝቡ በርግጥ አልሰሩም፣ ግን የያዙትን ስልጣን እንደያዙ ለተጨማሪ ዘመን ይቀጥላሉ። ድንቅም አይደል! ነጋሽ መሐመድ ነኝ። እስኪ ቸር